so የዛሬ ሳምንት ለሚካሄደው ጠቅላላ ምርጫ ዝግጅቶች እየተጠናቀቁ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ አስታውቋል። የድምፅ መስጫ ወረቀቶች ከዚህ ምሽት ጀምሮ ወደ ተለያዩ አካባቢዎች እንደሚላኩ የጠቀሱት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዜጎች ድምፅ እንዲሰጡ የማበረታታት ስራ እየተሰራ መሆኑን አመልክተዋል። አርባ አምስት ሺህ የሚሆኑ የሀገር ውስጥ ታዛቢዎች ፈቃድ ወይም ባጅ መውሰዳቸውንም አስረድተዋል። በጸጥታና በተለያዩ ምክንያቶች ምርጫው የዛሬ ሳምንት በማይካሄድባቸው 59 የምርጫ ክልሎች ደግሞ በጳጉሜ አንድ እንደሚካሄድ የኮሚኒኬሽን አማካሪዋ አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አሰናድቷል። ልክ የዛሬ ሳምንት ሰኔ 14 ቀን በበርካታ የሀገሪቱ አካባቢዎች የሚገኙ ኢትዮጵያውያን ለስድስተኛው አጠቃላይ ምርጫ ድምፅ ይሰጣሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የሰጠው መግለጫ የዚህ ምርጫ የመጨረሻ ዝግጅት የተብራራበት ለጥያቄዎችም ምላሽ የተሰጠበት ነው። ዛሬ ምሽት ከሚኖረው ክንውን በመነሳት የቦርዱ የኮሚኒኬሽን አማካሪ ሶሊያና ሽመልስ ይህንኑ ያብራራሉ። የድምጽ መስጫ ወረቀት ከዛሬ ጀምረን ዲሴሚኔት እናደርጋለን። እሱ እንግዲህ ከዛሬ ማውሻውን ጀምሮ የሚጀመር ነው የሚሆነው። ሴንሲቲቭ ማቴሪያል ስለሆነ ምናልባት እሱ ትንሽ ቀኑ በተጠጋ ቁጥር ነው ማድረስ ያለብን ቀድመን አድርሰን በተለያዩ ቦታዎች ላይ የጥበቃ የማስቀመጥ የመሳሰሉትን አደጋዎች ለመቀነስ ማለት ነው። ስለዚህ እሱን ዛሬ ማንሻውን ጀምረን የድምፅ መስጫ ወረቀቶችን ወደ ተለያዩ የምርጫ ክልሎች እናደርሳለን ብለን ነው የምናስበው። በስድስተኛው የኢትዮጵያ ሀገራዊ ምርጫ ድምፅ ለመስጠት የተመዘገቡ ኢትዮጵያውያን ቁጥር ከ37 ሚሊዮን በላይ መሆኑን የቦርዱ መረጃ ያመለክታል። ከሰሞኑ ክንውኖች አንዱ ታዲያ እነዚህ የተመዘገቡ ዜጎች ድምፃቸውን እንዲሰጡ ማበረታታት መሆኑን ሶሊያና አስረድተዋል። የምርጫ አይነቶቹ ምንድን ናቸው? የድምፅ አሰጣጥ እንዴት ነው የሚሉ መልእክቶች፣ ድምጽ እንዴት ይሰጣል? የድምጽ መስጫ ወረቀት ላይ የሚሉ መልእክቶች እያስተላለፍን ነው፣ በተለያዩ ሚዲያዎች በሬዲዮኖችም፣ በቴሌቪዥኖችም እሱ እንግዲህ መልእክት ይቀጥላል። የአጭር የስልክ መልእክት ከትላንትና ጀምረን ማስተላለፍ ጀምረናል፣ እስከ ድምጽ መስጫ ቀን ድረስ እሱም ይቀጥላል። ወደ ስምንት ወይም ዘጠኝ አካባቢ የሚሆኑ መልእክቶች ለሁሉም የሞባይል ስልክ ተጠቃሚዎች እናደርሳለን ብለን እናስባለን። የመራጮች ካርድን ከመውሰድ ቀጥሎ ወጥተው ድምጻቸውን እንዲሰጡ የሚያበረታታ ማለት ነው። ሌላኛው አንድ መቶ ሁለት በጣም አክቲቭ የሆኑ የሲቪል ማህበራት በተለይ ለድምፅ መስጫ ቀን ድምፃቸውን ዜጎች ወጥተው እንዲሰጡ ትምህርቶችን እያስተማሩ ነው ከኛ ጋር የድምጽ መስጫ ቀን መልእክቶች ምን አይነት መሆን ይችላሉ ወይም ምን አይነት መሆን አለባቸው ምን ላይ ማተኮር አለባቸው የሚለውን ነገር አብረን ስንሰራ ቆይተናል። ከባለፈው ሳምንትም ጀምሮ የእነሱንም መልእክቶቻቸውን ማየት ክራፍት ማድረግ ምን ላይ ማተኮር አለበት የሚለውን ማገዝ ነው። ምናልባት ቁጥሩ የምታስታውሱ ከሆነ ወደ 167 አካባቢ ናቸው፣ የመራጮች ትምህርትን ለመውሰድ እውቅና ያገኙት ከቦርዱ ሲቪክ ማህበራት። ግን በጣም አክቲቭሊ የሚንቀሳቀሱትና ከእኛ ጋር በአንድም ሆነ በሌላ መልኩ መራጮችን በማስተማር የሚሳተፉት አሁን ቅድም የጠቀስኳቸው መቶ ሁለቱ ናቸው ማለት ነው። የምርጫ ግንዛቤ ከመፍጠር በተጨማሪ የምርጫውን ሂደት ለመታዘብ የተመዘገቡ አርባ ስድስት የሲቪክ ማህበራት መኖራቸውንም ሶሊያና ተናግረዋል። እነዚሁ ማህበራት አርባ አምስት ሺህ የሚሆኑ ታዛቢዎችን እንደሚያሰማሩ ምን የገለጹት፣ ዓለም አቀፍ ታዛቢዎችን በተመለከተ የተጠየቁት የኮሚኒኬሽን አማካሪዋ ለጊዜው ያለኝ መረጃ በሚል ተከታዩን መልሰዋል። የዓለም አቀፍ ታዛቢዎች ቁጥር አሁን እጄ ላይ የለኝም። አይንክ ሰምራይዝ አርገን መግለጽ እንችላለን። በየቀኑ ነው የምንገናኘው ሰሞኑን አገር አቀፍ ታዛቢዎች ማህበራቸው ከዚያ የማህበራቸው አባላት ሆኖ ስለሚመጣ ነው። ከዓለም አቀፍ ታዛቢዎች ግን ተመልክቶ አንዳንዶቹ ለምሳሌ በዚህ ሳምንት የመጡ አሉ። ባጃቸውን እንደገና ወስደው አልጨረሱ አሉ። ከዚህ ፊት የመጡ እነሱና ረዳቶቻቸው የሚወስዱበት ሁኔታ አለ። እንደገና በዚህ ሳምንት መጨረሻ ላይ ይገባሉ ብለን የምንጠብቃቸው አሉ። ለድምጽ መስጫ ቀኑ ለመታዘብ እና ከዛ በኋላ ፖስት ኢሌክሽኑ ለማየት። ስለዚህ ኮይ ነገ ሳምራይዝ አድርገን ማሳወቅ የምንችል ይመስለኛል። ግን ፋይናሉ ቁጥር እጄ ላይ ስለሌለ ነው እስካሁን ደስ ቲንክ ሶስት አለ መሰለኛ አፍሪካ ህብረት መጥተዋል። ባሽ ሰተን አልጨረስንም የአይአርአይ እንዲያይ እነሱም ከነድጋፍ ከሰጪዎቻቸው ጋር በአሜሪካ መንግስት አማካኝነት የሚደረገው መታዘብ ማለት ነው። የእነሱ ቡድን አለ። ከዛ በኋላ የኢስት አፍሪካ የምርጫን የሚያከናውኑ ተቋማት አንድ ላይ እነሱም ምርጫውን ለመታዘብ ጥያቄ አቅርበዋል። ፕሮሰስ ላይ ያለ ነገር አለ። የደቡብ አፍሪካ ኤሌክሽን ማኔጅመንት ፖሊስ አፍሪካ ላይ የሚገኙት እነሱም ፕሮሴስ ላይ ናቸው። ግን አብዛኛዎቹ ለምርጫው አንድ ሳምንት ሲቀረው፣ ጥቂት ቀናት ሲቀረው መጥተው ስለሆነ ፕሮሴስ የሚያደርጉት ምናልባት ለማወቅ ሰሞኑ ሊያስቸግረን ይችላል፣ ግን የምናሳውቀው ነው የሚሆነው። የኢትዮጵያ ብሔራዊ ምርጫ ቦርድ በጸጥታና በሌሎች ምክንያቶች የድምፅ አሰጣጡ ሰኔ 14 ቀን የማይካሄድባቸው 59 የምርጫ ክልሎች መኖራቸውን አመልክቷል። ይህም ሆኖ ግን እነዚህ 59 የምርጫ ክልሎች በሚገኙባቸው አካባቢዎች የሚኖሩ ዜጎች ጳጉሜ አንድ ቀን በልዩ ትኩረት ድምፅ እንዲሰጡ እንደሚደረግ ሶሊያና አስረድተዋል። የድምፅ አሰጣት ሂደትም በአሁኑ ላይ ያከናውናሉ። የመራጮች ምዝገባው እንዴት ይሆናል የሚለውን ነገር ከዛ አስቀድሞ ከድምፅ መስጫ ቀን አስቀድሞ በቦርዱ በኩል የሚወሰን ይሆናል። ምናልባት አጭር የመራጮች ምዝገባ ጊዜ አድርገን ከዛ ወዲያ ወደ ድምጽ መስጫውን እናደርጋለን ወይ፣ የመራጮች ምዝገባ ጊዜያችንን ምን ያህል ይሆናል፣ ከመቼ እስከ መቼ ደስ ይደረጋለን። እነዚህ ቦታዎች ምክንያቱም አንዳንዶቹ የመራጮች ምዝገባ ጀምረው የተቋረጡ ናቸው፣ ሌሎቹ ደግሞ ጭራሽ ያልጀመርንባችን ናቸው መራጮችን መመዝገብ። ስለዚህ በልዩ ሁኔታ ለጸጥታ ሁኔታ የሚያስፈልግ የልዩ የመራጮች ምዝገባ ለተፈናቀሉ ዜጎች የሚያስፈልግ ልዩ ስትራቴጂ ኖርማሊ ከምናውቀው ሰላሳ ቀን ዜጎች በተመቻቸው ጊዜ እየሄዱ ተመዝግቦ ድምፅ ከሚሰጡበት በተለየ ሁኔታ ለሁኔታዎቹ አመቺ የሚሆኑ ስትራቴጂዎችን አድርገን የመራጮች ምዝገባ ማነው የድምፅ አሰጣጥ ሂደትን በጳጉሜ አንድ እናከናውናለን። ከጳጉሜ አንድ በኋላ የምናደርገው ሌላ ምርጫ ይኖራል ብለን አናስብም። የመጨረሻችን ነው የሚሆነው። የዛሬ ሳምንት ሰኔ 14 ቀን የሚካሄደው ምርጫ ውጤት የጳጉሜውን ምርጫ ሳይጠብቅ በጊዜው እንደሚገለጽ ምርጫ ቦርድ አስታውቋል። የኢትዮጵያ ፓርላማ 547 መቀመጫዎች ያሉት ሲሆን አሸናፊ ሆኖ መንግስት ለመመስረት 50 ሲደመር 1 ማለትም 274 መቀመጫዎችን ማሸነፍ ያስፈልጋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ